የላሊበላን ቅርስ እንታደግ በማለት የከተማዋ ነዋሪዎች ትናንትና ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እየደረሰበት ሲሆን ሙሉ ጥገና እስከሚደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱን እየሰነጣጠቀው ነው ሲሉ የቤተ ክርስቲያኑ አስተዳዳሪ ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሮ ልካለች። የኢትዮጵያን ቀደምት የስልጣኔ አሻራን የገለጠ የሕንፃ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራው ውቅር አብያተ ክርስቲያናት ከዘጠኝ መቶ ዓመት በላይ እድሜ ያስቆጥሯል። እንደ ኢሮፓውያን አቆጣጠር በ1978 ዓ ም ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከመቶ ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከአስር ዓመት በፊት ለመንግስትም ሆነ ለዩኔስኮ ቅርሱ ጥገና እንደሚያስፈልገው በተደጋጋሚ በቤተ ክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ የኋላ ግን ዋናው ጥገናው እስኪደረግ ድረስ ለአምስት ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆናል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትናንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጥቶኛል። መጠለያው ያው የቆመው ከአንዱ ቤተ ክርስቲያን አናት አሊያም በቤተ ክርስቲያን ውስጥ ለውስጥ ከሚገኘው ታነል አናት ላይ የቆመ በመሆኑ በተለይ ቤተ ክርስቲያኖቹ ያካሉበት የእድሜ ቆይታ አንፃር ድንጋው በእድሜ ብዛት እየሳስታ እና እየሳስታ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ኪለር የቆመው አንዱ ቤተ ጎልጎታ በሚባሉ አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ አማኑኤል ድርጌ ስር ወይም በውስጥ ውስጥ ከሚገኘው ታናት አናት ላይ ነው። ስለዚህ እነዚህ ታዲያ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርመስ የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይም ሶስቱ ድርጅቶች አጠኑ። ጥናት የተለያየና በተለያየ አካባቢውን ህዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥናቱ ህዝቡ የሚያውቁ እና የሚያምንበት ራሱ ህዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ የቆመው ከታናሉ ላይ በመሆኑ የቆመው ከቤተክርስቲያኑ እራሱ ላይ በመሆኑ ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ ሶስተኛ አማራጭ ሳይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተሰራ ጥናት ስለነበረ የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ። አስር ዓመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ? ማን ይጠግናቸዋል? የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ሕብረት ሰን ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረው በጊዜው የተገለጸው ከአምስት ዓመት በላይ አይቆዩም፣ እስከዛ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ ከአምስት ዓመት በላይ አይቆይም የተባሉት መጠለያዎች አሁን ከአስር ዓመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉ ሳይቀር በክሬን ነው እየወጡ የተሰሩትና በጊዜው የነበረው የአካባቢ የነፋስ መጠን እና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ኃይሉ እየጨመረ መጥተዋል። የነፋሱ ኃይል በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር እራሳቸው ምንም አይሆኑም፣ በላይ ያለው ብረት ግን በራሳቸው ከቅርሶቹ ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክፍተት ስላለ እንዲነሳ የሚል ያው መንግስትም አምኖበት የዩኔስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ። አባ ጽጌ ስላሴ ያክለውም ቅርሱን ለመጠገን የሚያስፈልገው ወጪ ሶስት መቶ ሚሊዮን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ አመት የመደበው ሀያ ሚሊዮን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው ጥናቱ ተጠናቋል ቢሉም አምስት አመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትላንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ። ጥናት ብቻ ሳይሆን የፓይለት ፕሮጀክቶቹንም እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኢክሮም እና አይኮሞስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶቹን ልንታደግ እንደሚገባ የያዝነው ነው አቅጣጫ ትክክለኛ፣ ተገቢና ይህን ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን። ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ ሁሉም ለዚህ ግብአት ሊኖራቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራክቶች ውስጥ ለመግባት የግድ የፋይናንስ አቅሙ በእጃችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት ሁለት ወራት እየሰራ ነው ያለ ነው። አቶ ዮናስ አክለውም በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ሕዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ባህርዳር